ዶክተር አቤል ለሐኪሙን የጠይቁ ፕሮግራማችን ሙያዊ ማብራሪያ ለመስጠት ሲቀርቡ የመጀመሪያው ነው። ይሁን እንጂ ደጋግሞ የሚነሱ ሙያን የሚመለከቱ በርካታ ጥያቄዎች ባሉበት የሙያ ዘርፎ ወደፊትም እንዲሁ ብቅ እንደሚሉ ተስፋ አድርጋለሁ። በመገኘቱ አመሰግናለሁ። እኔም አመሰግናለሁ። አሉላ ብዙ የምናውቀው ስለሚመስለን፣ ነገር ግን የተዛቡ መረጃዎች ወይም ብዙ አለመረዳት የሚንጸባረቅበት አሁን አሁን ቁጥሩ የበዛ ሰው እየተጋለጠበት ወይም እየተጠቃበት ስለሚገኝ በአለም ዙሪያ ቁጥራቸው 22 ሚሊዮን የሚጠጋ ሰዎች በዩናይት ስቴትስ ደግሞ አንድ ነጥብ ሁለት ሚሊዮን ሰዎች በየአመቱ ተጋልጠው የሚገኙበት የህመም አይነት ነው የምንነጋገረው የስኳር በሽታ በኢትዮጵያም ያለው ሁኔታ ለህመም እና ለህልፈት ከሚዳረጉ በሽታ አይነቶች አንዱ መሆኑን ጥናቶች ይጠቁማሉ ለመሆኑ ይሄ በልማድ የስኳር በሽታ የምንለው የህመም አይነት ምንድን ነው በአጭሩ ስኳር በሽታ የሰውነታችን ስኳርን መጠቀም አለመቻል ነው ስኳርን በአግባቡ መጠቀም አለመቻል። በደንብ ለመረዳት እያንዳንዱ የሰውነታችን ክፍል በተለይም ደግሞ የጡንቻ ሴሎች፣ የፋት ሴሎች እና የጉበት ሴሎች ስኳርን የመቀበል በኢንሱሊን ምክንያት ስኳርን የመቀበል እና ከደሙ የማውጣት ሂደት ነው ያለው በሰውነታችን የዛን ሴል ማድረግ ነው የስኳር በሽታ ማለት እንግዲህ። ምክንያቱ አንዳንዴ ኢንሱሊን ጨርሶ አለመኖር ሊሆን ይችላል ከሰውነታችን ታይፕ ዋን የምንለው ማለት ነው እሱ በብዛት ትንንሽ ልጆች ላይ ወይም ደግሞ በአዶለሰንት የምንላቸው በአዋቂ እና በልጅ መካከል ያለው ላይ የሚታይ ነው። ሆኖም የትኛውም እድሜ ላይ ሊታይ ይችላል። አርባም አካባቢ እናያለን። አሁን ደግሞ ዳያግኖሲሱ በደንብ እየጠራ ሲመጣ ከሀምሳም ከስልሳም አመት በላይ ያሉ ሰዎች ላይ እናየዋለን። ግን በብዛት በመጀመሪያው ከእድሜ አካባቢ ነው የሚታየው ታይፕ ቱ የምንለው እና ዋናው ትልቁ የስኳር በሽታ ኢንሱሊኑ በበቂ ሁኔታ አለመኖር ወይም ደግሞ አለመስራት ነው። ኢንሱሊን ሬዚስታንስ ዳያቤቲስን በደንብ ለመረዳት ኢንሱሊን ሬዚስታንስን መረዳት ያስፈልጋል። ኢንሱሊን ሬዚስታንስ ምንድን ነው? እያንዳንዱ ሴል ግሉኮስን ይቀበላል። ግሉኮስ ወደዛ ሴል እንዲገባ ኢንሱሊን በሮን መክፈት አለበት። የዛ በር አለመከፈት ነው አለመቻል ነው። ያ ነው እንግዲህ ታይፕ ቱ ዳያቤቲስ ተብሎ የሚጠራው ማለት ነው። እና ያ ብዙ ምክንያቶች ያሉት ይሄ አንዱ ትልቁ የዳያቤቲስ አይነት ነው። አንዳንዴ ደግሞ በእርግዝና ጊዜ ደግሞ የምናየው ጀስቴሽናል ዳያቤቲስ የምንለው የዳያቤቲስ አይነት አለ። እነዚህ ናቸው እንግዲህ ዳያቤቲስ በጥቅል የምንለው ዳያቤቲስ ካልታከመና ካልተቆጣጠረ ነው በጣም አደጋ ያስከትላል። መልካም፣ ዶክተር አቤል እንደሚታወቀው አብዛኛው የበሽታ አይነቶች በተለይ የሚያጠቁት የሰውነት ክፍል አለ። የወድቃ፣ የሳምባ፣ የኩላሊት የልብ ወይም የአእምሮ እንደምንለው አይነት ለመሆኑ የስኳር በሽታ የትኛውን የሰውነት ክፍል በተለይ የሚያጠቃ የህመም አይነት ነው? መንስኤና መለያ ጠባዮችንም ጨምረው ቢያስረዱን። ምን አይነት የትኛውን የሰውነት ክፍል ነው ቢጎዳው የጠየቀኝ መሰረታዊ ጥያቄ፣ ከላይ ከአእምሮ ጀምሮ እስከ ግር ድረስ ያለ ሰውነትን ሊያካትት በሚችል መንገድ ብዙ አይነት ቀደም ባለው ማብራሪያዎች ጨረፍ ያደረጉትን አንድ ነጥብ ገፋ አድርገን የምንመለከት ዘለቄታ ያላቸው ጉዳቶች ይህ በሽታ የሚያስከትላቸው ውስብስብ ፈተናዎችስ ምንድን ናቸው? የስኳር በሽታ ማንንስ በተለይ ያጠቃል? የስኳሩ በሽታን ካለመቆጣጠር ጋ የተያያዘ ነው። በአብዛኛው ለረዥም ጊዜ የቆየ የስኳር በሽታ ብዙ አይነት ክሮኒክ ኮምፕሊኬሽን ነው የምንላቸው እዚ አይነት ምልክቶች ይኖሯታል። በብዛት የሚታወቁት ኮምፕሊኬሽኖች እና እኛ የምንከታተላቸው ቀድመን ልንከላከላቸው የምንፈልጋቸው አይነት ኮምፕሊኬሽኖች አሉ እነሱ ዋናዎቹን ለመጥቀስ ከአይን ጋር የተያያዘ ኮምፕሊኬሽን አለ ኮመንሊ ምንድን ነው የምንለው ሬቲኖፓቲ ነው የምንለው ሬቲኖፓቲ ማለት ሬቲና ላይ ካሉ አይን የደም ስሮች ጋር የተያያዘ ኮምፕሊኬሽን ነው እይታን እስከ መጋረድ ያስከትል የሚችል ኮምፕሊኬሽን ነው ይሄ አንዱና ትልቁ ኮምፕሊኬሽን ነው ሁለተኛው ትልቁ ኮምፕሊኬሽን አሁን በጣም ሀገራችንም ላይ እዚህም ሀገር ቢሆን ትልቁ መሰረታዊ ኮምፕሊኬሽን የምንለው የኩላሊት አለመስራት ወይም መጎዳትን ነው እስከ ስራ ማቆም ድረስ የሚደርስ ማለት ነው። ይሄ ሁለተኛውና ሜጀር የምንለው የዳያቤቲስ ኮምፕሊኬሽን ነው። ሶስተኛውና ዋናው አብዛኛውን ሰው የምናጣበት ምክንያት ከዳያቤቲስ ጋር ሆነ ከሌሎች ተዛማች እንደ ደም ብዛት፣ እንደ ኮሌስትሮል ችግሮች ጋር የተዛመደን ቢሆን የልብ በሽታና ስትሮክ ከዳያቤቲስ ጋር አጥብቆ የተያያዘ ነው። ዳያቤቲስ አንደኛው ትልቁ ሪስክ መድከም እና ኢንፌክሽኖችን መቆጣጠር አለመቻል ሰውነታችን ትንንሽ ኢንፌክሽኖችን መቆጣጠር ይችላሉ። የራሱ የሆነ መንገድ አለው የሚቆጣጠርበት የዛ መድከም፣ እዚህም እዛም ኢንፌክሽኖች መበርታት፣ በቀላሉ ሊድሉ የሚችሉ ኢንፌክሽኖች አለመዳን ከትናንሽ የነርቭ ሴሎች ጋር እየተያያዘ ጉዳት ስፔሻሊ በእግሮች እና በእጆች ጫፍ ላይ የሚታይ ከዛ ጋር ተያይዞ የሚመጡ ስሜትን ከማጣት እና ከኢንፌክሽን ጋር በመገናኘት የሚመጡ ጉዳቶች አምፑቴሽንን ጨምሮ ሊም ብሎስ የምንለው ማለት ነው፣ እንዲቆረጥ ድረስ አዎ፣ እንደዚህ አይነት ጉዳቶች ሊኖሩት ይችላሉ። ና በጣም ብዙ አይነት ነው ጉዳቱ። እነዚህም ጉዳቶች ግን መከላከል ይቻላል። እነኝህ ጉዳቶች ስር በሰደደ በሽታ ውስጥ ተከስተው የሚገኙ ነገር ግን ሊከላከሏቸው የሚቻሉ መሆናቸውን ነው ያስረዱት። እስኪ አሁን ደግሞ መከላከያና ሕክምናውን ወደሚመለከቱ ጭብጦች እንለፍ። የስኳር በሽታ ሙሉ በሙሉ ይዳናል ወይ? ሕክምናውስ ምንድን ነው? ይሄ በጣም ቆንጆ ጥያቄ ነው፣ ምክንያቱም ኢቮልቭ እያደረገ ያለ ጥያቄ ነው። እየተቀየረ እየተሻሻለ ያለ ማለት ነው። ድሮ የምናስበውና አሁን የምናስበው ፈጽሞ ይለያያል። የስኳር በሽታ በተለይ በመጀመሪያዎቹ አካባቢ መቀልበስ ይቻላል። ምክንያቱን ማወቅ ነው። አሁን መጀመሪያ ላይ፣ ቅድም ስገልጽ ኢንሱሊን ሬዚስታንስ አንደርስታንድ ማድረግ በጣም መሰረታዊ ነው፣ በተለይ ለታይፕ ቱ ዳያቤቲስ። እንግዲህ አሁን እያወራን ያለ ነው ስለ ታይፕ ቱ ዳያቤቲስ ነው። ታይፕ ዋን ዳያቤቲስ የኢንሱሊን አለመኖር ነው። እሱ ደግሞ ህክምናው ኢንሱሊን መስጠት ነው፣ ከዛ ውጭ ህክምና የለውም። አንዳንድ ሙከራዎች አሉ፣ ሌላ አይነት ህክምና ለማድረግ ግን የተረጋጉ አይደሉም ገና ስለዚህ አይድንም፣ ታይፕ ዋን ዳያቤቲስ እስካሁን በምናውቀው። ታይፕ ቱ ዳያቤቲስ ግን ሊቀለበስ ይችላል፣ ምክንያቱም ኢንሱሊን ሬዚስታንስን መቀልበስ ከቻለ ሊቀለበስ ይችላል። በተለይ በመጀመሪያዎቹ አመታት። ዳያቤቲሱ ከጠነከረ በኋላ ረዥም ጊዜ ከወሰደ በኋላ ኢንሱሊን ሬዚስታንሱን በጣም የተጓተተ ከሆነ በኋላ ግን መቆጣጠር ይቻላል። ሰውነታችን ውስጥ ያለውን ግልኮስ ማረጋጋት በመድኃኒቶች ላይፍ ስታይል ቼንጅ በምንለው ህይወታችንን በመቀየር አበላላችንን በመቀየር የሰውነት እንቅስቃሴዎችን በመቀየር መቆጣጠር ይቻላል። እና ጥያቄው ዳያቤትስን ማዳን ይቻላል ወይ ከሆነ አዎም አይም ነው መልሱ። ምክንያቱም በመጀመሪያው ገና በትኩሱ ማለት ነው መቀልበስ ይቻላል። መልካም ይሄ ተስፋ የሚፈነጥቅ ዜና ጭምር ነው። ዶክተር አቤል ተካ የውስጥ ደዌና የኢንዶክሪኖሎጂ ልዩ ሐኪም ይበልጡን በሽታውን በመከላከል እና ከተከሰተም በኋላ በሽታው እንዳይባባስ እና ወደ ከፋ ሁኔታ እንዳያመራ ሊወሰዱ በሚችሉ እርምጃዎች ዙሪያ ለደረሱን ጥያቄዎች የሚሰጡን ምላሽ ጨምሮ በሌላ ፕሮግራም መልሰን እናገኘታለን። ለአሁኑ ለጊዜው አመሰግናለሁ እግዜር